የወጣቶች ዓለም ጎሊምቤ ጎሊምቤ ሰንበረና ኑጌ ሲበረ ገሪ ኑጌ ጎሊምቤ ጎሊምቤ ሰንበረና ኑጌ ሲበረ ገሪ ኑጌ በመጪው እሁድ ከቢሾፍቱ ከተማ አቅራቢያ በሚገኘው ሆራ አርሰዲ ሐይቅ አጠገብ ይሬቻ ይከበራል። ከአዲስ አበባ ደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ የሚከበረው ይኸው በዓል ኢሬቻ መልካ ይሰኛል። በዕለተ እሁድ ፈጣሪን እያመሰገኑ በዓሉን ከሚያከብሩት መካከል የ25 ዓመቷ ኩኖ አለማየሁ ትገኝበታለች። ስምንት ዘጠኝ ዓመት የሆነ ጀምሮ ነው ማከብረው። እሬቻ ማለት ለእኔ አንደኛ እንደ ኒው ይር ነው። በመቀጠልም ደግሞ ለየት ያለ በአመት አንድ የምናከብረው በዓል ስለሆነ የኅብረተሰቡን ባህል የምናንጸባርቅበት በእለቱም ደግሞ አዲስ አመት እንደመሆኑ አዲስ የምናቀድበት ስለሆነ ለኔ እንደ አዲስ ጅማሮ በአመቱ አዲስ ጅማሮ ብዬ ነው የምቀበለው። የድሬዳዋ ዩኒቨርሲቲ መምህሩ ሰኝ በላቸው ይህን በዓል ሲያከብር የዘንድሮው አራተኛው መሆኑ ነው። ለሰኝ ኢሬቻ ከምዕራባውያኑ የምስጋና በዓል ጋር ተመሳሳይ ነው። በሰኝ አባባል በተለያዩ የአገሪቱ ክፍሎች የሚገኙ የኦሮሞ ብሔረሰብ አባላት ኢሬቻን ለማክበር ሲሰባሰቡ ስላለፈው ይወያያሉ፣ ስለነገውም ይመክራሉ። እኔ ሬቻ ማክበር ከጀመርኩ አራተኛ ጊዜ ነው የዘንድሮው። ሬቻ ማለት ለኦሮሞ ልጆች ማንነት ማለት ነው። በሌላ መልክ ሬቻ ማለት ዋቃ ይፈናን የምናከብርበት፣ እግዚአብሔርን የምናመሰግንበት፣ ታንክስ ጊቪንግ ይላሉ ፈረንጆች። ታንክስ ጊቪንግ ማለት ነው። ሴም ወይም ሲሚላር ነው ከታንክስ ጊቪንግ ጋር። እና ማንነት ማለት ነው ሬቻ። ኦሮሞ ልጆች፣ ኦሮሞ ወጣቶች የሚገናኙበት ያለፈውን ነገር ዲስክስ የሚያደርጉበት ለፊውቸር ደግሞ ምን ማድረግ እንዳለባቸው ኦር እንዴት መኖር እንዳለብን እንዴት መንቀሳቀስ እንዳለብን መልእክት የምናስተላልፍበት ቦታ ነው የምንገናኝበት አንዱን ከሌላ ቦታ የሚመጣ ኦሮሞ ለሌላኛውን ካልቸር የምንማርበት እና የምንገናኝበት ካልቸራችን ቋንቋችን ፕራክቲስ የምናደርግበት ቦታ ነው ለእኛ እሬቻ ቦታ። በተለይ እሬቻ ቦታ እሬቻ ደግሞ Ben de net ormanla h r skala fkata drakawaa gdata drasklmila tokkee dr btoon arginsoke dr yoh dar ya bab r ቢሾፍቱ ተወልዳ ያደገችው ኩኖ የኤሬቻ በዓል አከባበር ባለፉት ዓመታት መለወጡን አስተውላለች። ባለፉት ዓመታት ትላለች ኩኖ፣ ወጣቶች የበዓሉን አከባበር ከፍ አድርገውታል። ያደፉትም እዛው ከተማ ቢሾፍቱ ከተማ ውስጥ ስለሆነ ቤተሰቦች ከልጅነት ጀምሮ ይዘው ይሄዳሉና ያኔ በጣም በቃ በጣም ጥቂት ሰው ብቻ ነው የሚሳተፈው። እሱንም ያው ከዛ ከተማ ብቻ ያለው ሰው ነው እንጂ ከሌላ አካባቢ አይመጣም ነበር። ትልልቁ ሰው ነበረ በአብዛኛው የሚሳተፈው ድሮ ላይ። አሁን እንደውም በጣም እያሳፋው እያሳመረው፣ ፕሮግራሙን፣ በዓሉን እያደመቀው የመጣው ወጣት ነው። ለምን ምትለኝ፣ አሁን አዳዲስ የባህል ልብሶች፣ ዜማዎች በግሩፕ አድርገው የመምጣት እነዚህን ሁሉ ያደመቀው እንደውም አዲስ የቅዘ ጄኔሬሽን ወጣቱ ነው። እና ወጣቱ የኔ ነው ባህሉ የኔ ነው ብሎ በመቀበሉ የተነሳ አባቶቻችን ናቸው በደንብ ያሳመሩት እና ይህን ደረጃ ያደረሱት ግን ከዛ በኋላ ወጣቱ በመረከቡ በዓሉ እየሰፋ እየሰፋ እየሰፋ መጥተዋል። እና ጥሩ እኔም በልጅነቴ እንደዚህ እንደሚሰፋ አስብ ነበረ በጣም ሲጥሩ ስለነበረ አባቶቻችን ያኔ እና አሁን ላይ እንደውም ተቀብሎ ያለው በአብዛኛው ወጣት ነው ብዬ አስባለሁ። ገረሱ ቱፋም ቁቤ ተብሎ በሚጠራው አዲሱ ትውልድ ዘንድ የኢሬቻ አከባበር የተለየ መሆኑን ታዝቧል። በዓሉ በሚከበርበት አካባቢ ተወልዶ ያደገው ገረሱ ዛሬ ዛሬ በዓሉ የመሰባሰቢያ መድረክ ጭምር ሆኖ በማገልገል ላይ እንደሆነ ይናገራል። ባለፉት ሀያ አምስት ዓመታት መልኩን በጣም ቀይረዋል። እንደ እኔ በልጅነቴ እሬቻ የሚከበርበት አካባቢ ነው ያደርኩት እዛው አቃቂ አካባቢ እና በሁለት ሶስት መልኩ ነበረ የሚከበረው። አንደኛ በሰፈር አካባቢ ይከበራል። ሁለተኛ፣ አሁን አቃቂ እዛም ሆራም ሌላ ቦታ ደግሞ እነዚህ ግራንድ የሆነ በስፋት ይከበራል። ግን ወጣቶች በብዛት አይሳተፉበትም ነበረ። አብዛኛው ጊዜ ትልልቅ ሰዎች ናቸው የሚሳተፉት ስለሚከለከል ሳይሆን በጊዜው በነበረው የፖለቲካ ሁኔታም። እንደገና ደግሞ ባለፉት ሀያ አምስት ዓመታት የበዓልም ብቻም ሳይሆን እንደ መሰባሰቢያ ምክንያት ነው የሆነው። ለፖለቲካ እንደ ፖለቲካ መሳሪያም ነገር ነው የሆነው። ማለት ሰው እዛ ሄዶ ከሌላው ጋር የሚገናኝበት ሪዘንትመንቱንም ሌሎች መሰባሰቢያ ሁኔታዎች ስላሌሉ የሚገልጽበት እነዚህ ከሌሎች ወጣቶች ከሆኑ ሰዎች ጋር የሚገናኝበት እና እንደ ባህል ሬኔሳንስ አይነት ነገር የባህል ታድሶ አይነት ስለሆነ ወጣቶች ከሌላው ጊዜ በተለየ መልኩ በስፋት የሚሳተፉበት ጊዜ ነው የሆነው። በቅርብ ጊዜ ማለት ነው፣ እሁድ ቢሾፍቱ ላይ የበዓል አከባበሩን የሚታደሙት ኩኖና ሰኚ ቀልባቸውን የገዟቸው የተለያዩ ኩነቶች ታዝበው ያውቃሉ። በአንድነት ማሬዮ እየተባለ ወደ ወራ አርሰዲ የሚካሄደው ፓርት በጣም ነው ቀልቤ የሚስበው። ለምን ሁሉም በአንድነት ነው ያችን ቃል ያችን ዜማ እያለ የሚሄደው እና ያ በጣም ለእኔው በውስጤ ደስታ አይፈጥርብኛል። ሁለተኛ ደግሞ እዛ ከደረስን በኋላ ወራ አርሰዲ ጋር ከደረስን በኋላ ሁሉም የየራሱን ምስጋና ቃል እያወጣ ያመሰግናል እግዚአብሔሩን እና ሳርና ፋውዳር ውሃውን እየሰረጨን እየታጠብን ምስጋና የየራሳችንን ምስጋና ሰጣለን እና ከጎን ያሉትም የየራሳቸውን የምስጋና ቃል ማለት የሆነላቸውን ወደፊት እንዲሆንላቸው የሚፈልጉትም የምስጋና ቃላቶች ብዙ ይጠቀማሉ፣ እና ትሰማለህ ከጎን የሚሉትን እና እሱም በጣም ደስ ይለኛል። በጣም ውስጤን የሚነካኝ ነው። ጎሊምበ ጎሊምበ ከምበረና ኑጌ ስበረ ግሪ ኑጌ ጎሊምበ ጎሊምበ ከምበረና ኑጌ ስበረ ግሪ ኑጌ እዛ ላይ የምናያቸው የኦሮሞ ካልቸር በቃ ኦሮሞ ካልቸር ልብሶች፣ የኦሮሞ ዘፈን አጨፋፈሮች እዛ ላይም በጣም የተለየ ስሜት ይሰጠኛል። በተለይ ብዙ አይነት ልብስ የኦሮሞ ካልቸር ልብሶች እዛ ላይ ሲያይ አለባበስ የሴቶች ጸጉራቸውን ስታይል የሚሰሩበትን ሲያይ በጣም የተለየ ስሜት ይሰጠኛል። ኦሮሚያ ራሱ ሌላ ራሷን የቻለች አገር ነች ብዬ አስባለሁ የተለያየ ምን በቃ ልዩ የተለያዩ ብሔረሰቦች የሚኖሩበት ይመስላል። ኦሮሞ ሆኖ ግን በጣም ብዙ ካልቸር ብዙ የዘፈን አጨፋፈር የቋንቋችን አንድ ሆኖ ካልቸራችን አንድ ሆኖ ግን የተለያየ ብሔበር ከለር ያለው ነው አንድ ላይ እዛ ላይ እነሱን ሳገኛቸው እነሱ ጋር ስገናኝ ከተለያየ ቦታ የሚመጣ ኦሮሞዎች ጋር ስገናኝ የተለየ ስሜት ይሰጠኛል።

በተለያየ መልክዓ ምድራዊ ሁኔታዎች ውስጥ የሚገኘውን ኦሮሞ የአካባቢ ልዩነቶች ተሻግሮ ያስተሳሰረ በዓል መሆኑን ገረሱ ለዶይቸ ቬለ ያስረዳል። ቢዳከምም ሳይቋረጡ ከቀጠሉ የኦሮሞ ባህሎች አንደኛው ነው እና ይሄኛው ደግሞ ማለት የኦሮሞ እንደምታውቀው የተለያየ አይነት የትራዲሽናል የኦሮሞ ሃይማኖት የሚከተሉ ሰዎች አሉ። ቁጥራቸው ከሌላው ሰው ቢያንስም ሙስሊሞች አሉ፣ ክርስቲያኖች አሉ። እነዚህ ሁላ ድሮንም ቢሆን ሄደው እዛ ቦታ ያከብሩ ነበረ። በፊት ግን የፖለቲካል ኮንሽንስ ነሱ በዚህ መልክ ባልነበረበት ጊዜ በስፋት ከርቀት ቦታ ሰዎች ሄደው እዛ የሚገናኙበት ሁኔታ አልነበረም። አሁን ግን በአመት ከሶስት እስከ አራት ሚሊዮን ሰው ይገናኛል። ይሄ የኦሮሞ የማንነት ተሃድሶን እንደ ምልክት ነው የሆነው። ቢያንስ ከኦሮሞ ውስጥ አራት አምስት ሚሊዮን ሰው የሚገናኝ ከሆነ እዛ ቦታ አስር ፐርሰንት ህዝብ ይገናኛል ማለት ነው። ስለዚህ ሁሉም ሰዎች የሚገናኙበት ሀሳብ የሚለዋወጡበት የተለያየ አይነት ባህል የሚያዩበት የተለያየ አይነት የአካባቢ ጭፈራ የሚያዩበት እና ትስስራቸውን የሚያጠነክሩበት በሌላ መንገድ ደግሞ በመንግስት ላይ ያላቸውንም ተቃውሞ ያላቸውንም የፖለቲካ ግሪቫንስም ቀዝቀዝ ባለ መንገድ የሚገልጹበት ሁኔታ ስለነበረ ሌሎች የሃይማኖት የሌሎች የአካባቢ ልዩነቶችን ተሻግሮ ሰዎችን ሁሉንም ኦሮሞች የሚያስተሳስር ሆኖ ነው የኖረው በተለይ ላለፉት አስር ዓመታት።